so በሰላም ሚኒስቴር እና በፌዴራል ፖሊስ ኮሚሽን እንዲሁም በክልል ፀጥታ አመራሮች ትብብር በተዘጋጀው የምክክር መድረክ ላይ የተገኙት የሰላም ሚኒስቴር ዴኤታ ፍሬ አለም ሽባባው የለውጡ መንግስት በሀገሪቱ ለማስወገድ ቃል ከገባቸው ችግሮች አንዱ ከፖለቲካ ከዘርና ከሃይማኖት ገለልተኛ የሆነ የጸጥታ ተቋም መገንባት ነው። በዚህ መሰረት ከፖለቲካ ወገንተኝነት ነጻ የሆነ ሰነድ ማዘጋጀትም ተችሏል። ወይዘሮ ፍሬ አለም በኢትዮጵያ በተለይ በከተሞች አካባቢ አሁን እየታየ ላለው የሰላም መደፍረስ ምንጩ ከተቋማቱ ነው ብለዋል። ሀገራችን በብዙ ተቸግራለች። የተቸገረችው ሰው ስለጠፋ የሚሰራ ሰው ስለጠፋ አይደለም። የጸጥታ ተቋማት ስለሌሉንም አይደለም። ነገር ግን ግራ የተጋባ ሲስተሙ፣ የተዛባ አስተሳሰቡ ልክ ያልሆነ የጸጥታ ተቋማት በመኖራቸው ምክንያት ነው። እነዚህን ለማስተካከል ቁርጠኝነቱ ከመጀመሪያውም ለውጡ በብት ካሄደበት ማግስት ክቡር ጠቅላይ ሚኒስትራችን ለህዝቡ የገቡት ቃል ገለልተኛ የሆነ የጸጥታ ተቋም ኢትዮጵያ ይኖራታል ነበር። ይሄንን ቃል በማክበር የሰላም ሚኒስቴር ያዘጋጀው የፖሊስ ዶክትሪን በዝርዝር በከፍተኛ ባለሙያዎች ተተችቶ ለህዝቡ ይፋ ሆኖ አሁን ወደ ስራ ገብተናል ምንም እንኳ ቤታችን ባይቃጠል ልጆቻችን ባይሞቱ ቤት ባንፈናቀል አእምሮ የሚያደሙ ነገሮች ግን እንሰማለን በሚዲያ ሰው በሰላም ወጥቶ የማይገባበት ከተማ ውስጥ ካለን የእኛ የቤት ስራ ነው የፖሊስ አባላት የፖሊስ ተቋም ሀገራችን ያስፈልጋታል ስነ ምግባር በውይይት አይፈታም። የስነ ምግባር ችግር በውይይት አይፈታም። የስነ ምግባር ችግር ስነ ስርዓት በማስተማር ነው። በአራት ክልሎችና በአንድ ከተማ አስተዳደር የተጀመረው የገለልተኛ አማካሪ ቡድን እና የማህበረሰብ ደህንነት ቅኝት ወይም ፓትሮል አደረጃጀትና የስራ እንቅስቃሴ ሲገመገም በማህበረሰቡ ዘንድ የእርስ በርስ ትውውቅ በመፍጠር ወንጀል እንዲቀንስ አድርጓል ብለዋል ወይዘሮ ፍሬ ያለም። በሌቦች የሚበላሽ የነበረ የመብራት የፖል ቆመ የትራንስፎርመር፣ እንደዚህ የሚቆራረጡ የነበሩ እነሱን ሁሉ አስጠብቀናቸዋል። አካባቢያችን ያሉ የመንግስት ንብረቶች ሳይቀሩ እየጠበቅናቸው ከሌላ ማዶ ተሻግረው የሚመጡ ወንጀለኞችን እዚህ ይዘን ለፖሊስ ሰጥተናል። እኛም እርስ በርሳችን ተዋውቀናል። ጎረቤቶቻችንን እናናውቃቸውም ነበር። አሁን ግን እንተዋወቃለን፣ እንጠያየቃለን፣ መረጃ እንቀያየራለን። በፖሊስ በኩል ስንጠይቅ በስርዓት ከህብረተሰቡ ጋር እየተነጋገር እየሰራ ነው፣ በጣም ደስተኞች ይሄን ነበር ያሉ በቅርቡ የአማራ ክልል ፖሊስ ኮሚሽንን እንዲመሩ የተሾሙት ኮሚሽነር ተኮላ ይፎክሩ። በአማራ ክልል የተጀመረው ይህ አዲስ አደረጃጀት ከሰሜኑ የሀገሪቱ ክፍል ህግ ማስከበር ጋር አመርቂ ውጤት እንዳላሳየ ተናግረዋል። እነዚህ ሁለት አደረጃጀቶች በክልላችን ውስጥ ተግባራዊ ለማድረግ ትኩረት ሰጥተን ስንሰራ ቆይተናል። ከነችግሩ አደረጃጀቱ ለማስቀጠል ተችሏል። የተወሰኑ ውጤት አስመዝግበውበታል። በመሆኑ ዓላማው በሀገራችን ውስጥ የተረጋጋ ሰላምና የዜጎች ጸጥታ ስጋት ማስወገድ እንዲሁም ክልሎች በትብብርና በቅንጅት ለመስራት ምቹ ሁኔታዎች የሚፈጥር በመሆኑ ተጠናክሮ ሊቀጥል እንደሚገባው እናምናለን። የዘጠኝ ክልሎች እና የሁለት ከተማ አስተዳደሮች የጸጥታ አመራሮች የተሳተፉበት ይህ የምክክር መድረክ በነገ ዕለትም እንደሚቀጥል ተገልጿል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር